ሰላም ሰላም ለመልክ አሀና ወያቄም ዘወለድዋ በርሳኖሙ ለጉርእግት ማርያም እትማጸናን ስብመልኩ ኦሙ ፍጹም ወታአተ መልክ ريام زمن فسالي كن غير عابرهم لعلم علي